መዝሙር አንድ መቶ ሰላሳ አቤቱ አንተን ከጥልቅ ጠራሁህ። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ፣ አቤቱ ማን ይቆማል? ጭቅርታ ካንተ ዘንድ ነውና፣ አቤቱ ስለ ስምህ ተስፋ አደረግሁህ። ነፍሴ በሕግህ ታገሰች። ከማለዳ ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና፣ እስራኤል በእግዚአብሔር ይታመን፤ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል።